ይህ የአሜሪካ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ሰላም ጤና ስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። ማክሰኞ መስከረም 29 2011 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጅ ይታይና አዲሱ አበበንን። ለምሽቱ የያዝናቸው ቅንብሮች እንደሚከተለው ይታወቃሉ። በያዝነው የበጀት ዓመት መንግሥት በዜጎች ተአማኒነት ያላቸው ተቋማት እንዲኖርና ያሉትም እንዲጠናከሩ በርካታ ስራዎችን ትኩረት ሰጥቶ ይሰራል። የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመን ድምፅ ነው የሰማ ነው። ከለውጦቹ መካከል የሚኒስቴር መስሪያ ቤቶች ቁጥር በእጅጉ መቀነስ እንደሚሆንም ገልጸዋል። ጋምቤላ ውስጥ ክልላችን የለውጥ ሂደቱ ተቋዳሽ ትሁን ብለው የጠየቁ መታሰራቸው ተገለጠ። ሌሎችም ዘገባዎች አሉን። ዛሬ ብርሃን ኃይሉ ፕሮግራማችንን ትመራለች። ኦድሬስ ሬጅስ የቴክኒክ መሐንዲሱ ነው። አብረውን እስከ አራት ሰዓት ድረስ ያመሻሉ። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ወደ ዓለም ዜና እንላ። ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምፅ ገልጠዋል። የሚኒስቴር መስሪያ ቤቶቹ ቁጥር እንደሚቀንስ፣ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ እንደሚኖሩም እነዚሁ ምንጮች ጨምረው ጠቁመዋል። እስክንድር ፍሬው ለዕለቱ አብይ ርዕስ ያዘጋጀውን በሰዓቱ እናቀርባለን። በገንዘብ ዝውውር ላይ አዲስ የተጣለውን ሕግ በመቃወም የሚወጣውን ሰልፈኛ እንደሚበትኑ የዚምባብዌ ፖሊሶች አስታወቁ። አንድ የፖሊስ ቃል አቀባይ ዛሬ በሰጠው ቃል ሀራሬ ላይ የተጠራ አንድ ሕዝባዊ ስብሰባ በኮሌራ ወረርሽኝ ምክንያት እንዲበተን የተደረገበትን ሁኔታ አስታውሷል። ተቺዎች እንደሚናገሩት ከሆነ የፕሬዝደንት ኤመርሰን ምናንጋጓ ደጋፊዎች ሰልፍ ማድረግ ከፈለጉ ይፈቀድላቸዋል ተቃዋሚዎቹ የሆኑ እንደሆን ግን ህዝባዊ ስብሰባ እንኳን መጥራት አይፈቀድላቸውም ዚምባብዌ ውስጥ ኮሌራ የሀምሳ ሰዎችን ህይወት ያጠፋ ሲሆን ከአስር ሺህ የማያንሱ ደግሞ በህመሙ ተይዘዋል ተብሏል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ዋና ዋና የሚባሉትን የእርዳታ ፕሮግራሞቹን ለማጠፍና በጀታቸውንም በእጅጉ ለመቀነስ መገደሉን አስታወቀ ድርጅቱ ይህንን ያስታወቀው በያዝነው ዓመት በሚሊዮኖች ለሚቆጠሩ ስደተኞችና በዓለም ዙሪያ ለተበተኑ ተፈናቃዮች ሰብአዊ እርዳታ ከሚያስፈልገው የ8.2 ቢሊዮን ዶላርስ ለጊዜው ያገኘው ከግማሽ ያልበለጠ በመሆኑ ሊሳሽላን ከድርጅቱ ዋና መቀመጫ ጄኔቭ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ሄሊ የዩናይትድ ስቴትስ አምባሳደር ሆነው እያገለገሉ ያሉት ፕሬዚደንት ትራምፕ ከተመረጡና ስልጣኑን በአውሮፓ የዘመን አቆጣጠር በጃንዋሪ። አድማጮቻችን ስለ ቴክኒክ ስህተቱ ይቅርታ። የመጀመሪያው አጭር ዘገባ በአሉላ ነው። ቅድም እንደተናገርኩት አሉላ ቀጥል። ከአሁን ቀደም ታይቶ በማይታወቅ መልኩ በዓለም ዙሪያ ቁጥሩ ስልሳ ስምንት ነጥብ አምስት ሚሊዮን የሚደርስ ሕዝብ ከዚህም ውስጥ ሀያ አምስት ነጥብ አራት ሚሊዮኑ ስደተኞች ናቸው፣ ከቀያቸው ተፈናቅለው ይገኛሉ። በግጭቶችና በተለያዩ ምክንያቶች በሚደርስባቸው ወከባ ቀያቸውን ጥለው የሚሰደዱት ሰዎች ቁጥር ይበልጥ እየጨመረ በመጣበት በአሁኑ ወቅት በአንጻሩ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽሕፈት ቤት ዩኤንኤችሲአር እንዳመለከተው ተፈናቃዩን ለመርዳት የሚያስፈልገው ገንዘብ መጠን ይበልጥ እየተመናመነ ምንጩም እየደረቀ መጥቷል። ባቡር ቦሎች የድርጅቱ ቃል አቀባይ ናቸው። የሀገር ውስጥ ተፈናቃዮችን ጨምሮ የነፍስ አድን እርዳታ የሚያስፈልጋቸው ወገኖች የሚውል መርጃ በጀቱ መጠን የግድ እየተቀነሰ ነው ይላሉ። በዚህም የተነሳ ለምግብ እጥረት የሚዳርጉ ወገኖች ብዙዎች ናቸው። የሕክምና አገልግሎት የሚሰጡ ተቋማት ከአቅማቸው በላይ ተወጥረዋል። መለያ መጠለያዎች ከአፍ እስከ ገደፋቸው ተጨናንቀዋል ሲሉ የብሩንዲን በምሳሌነት ይጠቅሳሉ። ከቡሩንዲ ሸሽተው ወደ ጎረቤት አገሮች የተሰደዱ ሕፃናት በእጅጉ በተጨናነቁ የመማሪያ ክፍሎች አሊያም በዛፎች ጥላ ስር ትምህርታቸውን ለመከታተል ይገደዳሉ። እንዲሁም ጠባቂ የሌላቸውና ብቻቸውን የተሰደዱ ታዳጊ ሕፃናት አሊያም የወሲባዊ ጥቃቶች ሰለባ የሆኑና ለኃይል ጥቃት የተጋለጡ ወገኖች ከለላና እገዛ ያገኙባቸው የነበሩ ፕሮግራሞችም የበጀት እጥረቱ ከሚመለከታቸው ውስጥ ናቸው። የዩኤንኤችሲአር አክሎ እንዳመለከተውም በበጀት እጥረቱ የተነሳ አስራ ሁለት ሚሊዮን ሶሪያውያን ስደተኞችና የአገር ውስጥ ተፈናቃዮች ባሉበት የከፋ ይዞታ ውስጥ ለመቆየት ይገደዳሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ስልጣናቸውን በፈቃዳቸው እንደሚለቁ አስታውቀዋል። የአምባሳደር ሄሊ መልቀቂያ ተግባራዊ የሚሆነው በያዝ ነው የአውሮፓውያን አመት መጨረሻ እንደሚሆን ገልጸዋል። ጄፍ ከስተር ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርባል ሄሊ የዩናይትድ ስቴትስ አምባሳደር ሆነው እያገለገሉ ያሉት ፕሬዚደንት ትራምፕ ከተመረጡና ስልጣኑን በአውሮፓ የዘመን አቆጣጠር በጃንዋሪ 2017 ዓ ም ከተረከቡበት ጊዜ አንስቶ ነው። ቀድሞ የደቡብ ምስራቅ ዩናይትድ ስቴትስ ግዛት ሉዊዚያና ገዢ የነበሩት አምባሳደር ኒኪ ሄሊ ኢራንና እስራኤልን በሚመለከቱ የፕሬዚደንት ትራምፕ አቋሞች ላይ ጠንካራ ደጋፊያቸውና ሐሳቦቻቸውንም በዓለም መድረኮች አራማጅ ሆነው ቆይተዋል። አምባሳደር ሄሊ ሥልጣናቸውን እንደሚለቁ ዛሬ ያሳወቁት ዋይት ሐውስ ቤተ መንግሥቱ ውስጥ በፕሬዚደንቱ ቢሮ አጠገባቸው ተቀምጠው ነበር። ሥልጣናቸውን ወደ መልቀቅ የወሰዳቸው ምን እንደሆነ ሄሊ በዝርዝር የተናገሩት ምክንያት የለም፣ እንዲያው በደፈናው በቃኝ አሉ እንጂ። I think that it's just very important for government officials to understand when it's time to step aside. ለመንግስት ባለስልጣናት ዘወር የማያ ጊዜ መድረሱን መገንዘብ አስፈላጊ ይመስለኛል። ባለፉት ስምንት ዓመታት ውስጥ መስጠት የሚችለውን ሁሉ ሰጥቻለሁ እናም ያንኑ የሚያክል አቅምና ጉልበት ማበርከት ለሚችሉ ሰዎች ደግሞ ተራውን መልቀቅ ያስፈልጋል። በአገረ ገዥነት ያገለገሉባቸውን ስድስት ዓመታት ጨምሮ ለስምንት ዓመታት ሥልጣን ላይ መቆየታቸውን ያስታውሱት ሄሊ በሥልጣን ዕድሜ መገደብ የማመን ሰው ነኝ ብለዋል። ሄሊ ወላጆቻቸው ከህንድ አሜሪካ የገቡ አሜሪካዊት ሲሆኑ በትራምፕ አስተዳደር ውስጥ ካሉ ስድስት ሴቶች አንዷና ምናልባትም ወደፊት የሪፐብሊካን ፓርቲው ፕሬዚደንታዊ ተፎካካሪ ሳይሆኑ እንደማይቀሩ ይሰማል። የዛሬ ሁለት ዓመት ለሚካሄደው ምርጫ ትራምፕን በድጋሚ ለማስመረጥ እንደሚሠሩ ተናግረዋል ሄሊ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለአፍጋኒስታን ሰላምና እርቅ የተመደቡት አሜሪካዊ ልዩ ተወካይ ዛልማይ ካሊላስ ፓኪስታን ውስጥ ከከፍተኛ ባለሥልጣናት ጋር ተገናኝተው ታሊባንን ከካቡል መንግስት ጋር ወደ ጠረጴዛ ውይይት ለማምጣት በሚያስችል ሁኔታ ላይ የጎረቤት ፓኪስታን እገዛን አስመልክተው ውይይት ማድረጋቸው ተገለጠ። ብዙ ሕይወት የጠፋበት የአፍጋኒስታኑ ጦርነት ባለፈው እሁድ 17ተኛ ዓመቱን እንደያዘ ይታወቃል። በአፍጋኒስታን የቀድሞው የዩናይትድ ስቴትስ አምባሳደር ካሊል ዛድ ከፓኪስታን ውጭ ጉዳይ ሚኒስትር ቴህማን ጁንጃ ጋር በልኡካን ደረጃ የተካሄደ ውይይት መምራታቸው ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ መሐመድ ፋይዛል እንደገለጡት ከሁለቱም በኩል የተውጣጡ የደህንነት የመከላከያ ና የዲፕሎማቲክ ባለስልጣናት በውይይቱ ተካፍለዋል። አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ብሬት ካቫና ለውሳኔ የሚቀርብልኝን ማናቸውንም ጉዳይ በከፍተኛ አክብሮትና በሀቅ ዳኛ አለሁ ማለታቸው ተሰማ። በወሲብ ቅሌት ተከሰው የነበሩት ካቫና ከብዙ ውዝግብ በኋላ ነው ትናንትና ዛሬ ማክሰኞ የዳኝነት ወንበራቸውን ከመያይዛቸው ከመያዛቸው መያዛቸው አስቀድሞ የመጨረሻውን ቃለ መሐላ ትናንት ዋይት ሀውስ ውስጥ የፈጸሙት ሁሉም የአሜሪካ ሕዝብ ነጻና ገለልተኛ ዳኛ እንደመሆን እምነቱን ሊያሳድርብኝ ይችላል ሲሉም ተናግረዋል። አሁን በስራ ላይ የሚገኙት ስምንቱ የጠቅላይ ፍርድ ቤቱ ዳኞች የከቫናን ሹመት በጥንቃቄ ሲከታተሉ የነበሩ በርካታ ሪፐብሊካኖችና ፕሬዝደንት ዶናልድ ትራምፕ በተገኙበት ስነ ስርዓት ነው በጡረታ የተገለሉት ዳኛ አንቶኒ ኬኔዲ ቃለ መሐላውን ያስፈጸሟቸው። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን ለሮማ ርዕሰ ሊቀነ ጳጳሳት አባ ፍራንሲስ ኦፊሴላዊ ግብዣ አደረጉላቸው ፒዮንግያንግን እንዲጎበኙ። ይህን ጥሪ ለአባ ፍራንሲስ የሚያደርሱት ደግሞ በመጪው ጥቅምት ሰባት ቀን አቡኑን ለመጎብኘት ወደዚያው የሚያመሩት የደቡብ ኮሪያው ፕሬዚዳንት ሙን ጄን ኢን እንደሚሆኑ የሙን ቃል አቀባይ ኪም ኢዩ ገልጸዋል። ይሄ የአቡኑ ሰሜን ኮሪያን የመጎብኘት ነገር የታወቀው ባለፈው ወር ሁለቱ መሪዎች ኪምና ሙን ፒዮንግ ያንግ ውስጥ ለውይይት በተገናኙበት ወቅት አባ ፍራንስን ለጉብኝት መጋበዝ እንደሚፈልጉ ኪም ለፕሬዝዳንት ሙን በላኩላቸው ወይም በነገሯቸው ወቅት መሆኑም ተመልክቷል። በድንገት ድራሹ እንደ ጠፋ የተነገረውን የሳውዲ ጋዜጠኛ ጃማል ካሹጊን ፍለጋ ኢስታንቡል የሚገኘውን የሪያድ ቆንስላ ጽህፈት ቤት መበርበር እፈልጋለሁ ሲል የቱርክ የውጭ ጉዳይ ሚኒስቴር ጠየቀ። ይሁንና ቱርክ ላቀረበችው ጥያቄ እስካሁን ከሳውዲ በኩል የተሰጠ መልስ የለም። ይልቁንም የሳውዲ ባለስልጣናት የቱርክ ጥርጣሬ መሰረተ ቢስ ነው ሲሉ ነው የሚሰሙት። የሳውዲው አልጋ ወራሽ ልዑል ሞሐመድ ቢን ሳልማን ባለፈው ሳምንት በተናገሩት ቃል ግን የደረሰበት በጠፋው የ59 አመቱ ጋዜጠኛ ጃማል ካሾጊ ጉዳይ ሪያድ አንዳች የምትደብቀውም ሆነ የምትሰጋበት ነገር ስለሌለ በቱርክ መንግስት በኩል የቀረበውን ጥያቄ ትቀበላለች ማለታቸው አይዘነጋም። የቱርክ ባለስልጣናት ጋዜጠኛው አገራቸው ውስጥ በሚገኘው በኢስታንቡሉ የሳውዲ ኤምባሲ ውስጥ ተገድለዋል ብለው ነው የሚጠረጥሩት። ግቢው ይፈተሽልን የሚለውን ጥያቄም የሚለው ጥያቄም ከዚሁ ጥርጣሬ የመነጨ መሆኑ ይታወቃል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የምሽት ፕሮግራማችን ነው። የማክሰኛው ምሽት የምናስተናግዳችሁ አዲሱ አበበና ቆንጅት ታየንን ለሁለተኛው አጋማሽ ከያዝናቸው መሰናዶች በአጭር ባጭሩ እናስተዋውቅና ወደ ምሽቱ ዘገባዎች እንሻገራለን። አብራችሁን ቆዩ። በእድገታችን ውስጥ የሚከሰተው አንዳንዶቻችን ለምንም ነገር የማንበገር ይመስለናል። በተለይ አእምሮ ላይ ሊከሰቱ የሚችሉ ብዙ ችግሮችን የምንቋቋም ይመስለንና ነገር ግን ትልልቆች ከሚመስሉ ነገሮች በትንሾቹ የምንጎዳበት ጊዜ አለ። የአእምሮ ሐኪምና መምህር ፕሮፌሰር መስፍን አራያ ናቸው። በሐኪሙን ሆነ የጠይቁ በእንግሊዝኛው ፖስት ትራውማቲክ ስትሬስ ሲንድሮም ስለሚባለው እጅግ ከባድና ድንጋጤ ጭንቅ በተፈጠረበት ሁኔታ ተከትሎ የሚከሰት የአእምሮ በሽታ ነው። ይሄ ነገር እንግዲህ ማብራሪያ ይሰጡበታል። የታጠቁ ቡድኖችና የሰብአዊ መብት ጥበቃ የዓለም አቀፍ ቀይ መስቀል ኮሚቴ ጥናት ሌላው የሁለተኛው አጋማሽ መሰናዶ ይሆናል። አሁን ወደ ዘገባዎቻችን እናልፋለን። ቀደም ሲል በዜናው እንደገለጥ ነው ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሹር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምፅ ገልጠዋል። የሚኒስቴር መስሪያ ቤቶቹ ቁጥር እንደሚቀንስ፣ ይህንኑ ተከትሎ በያዙት ኃላፊነት የማይቀጥሉ ወይንም ወደ ሌላ መስሪያ ቤት የሚሸጋሸጉ ሚኒስትሮች እንደሚኖሩም እነዚሁ ምንጮች ጠቁመዋል። እስክንድር ፍሬው ነው የላከልን ነው በአዲስ ዓመት አዲስ ካቢኔ በአዲስ አደረጃጀት፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ይፋ እንደሚያደርጉት የሚጠበቀው ይኸው ነው። ሹምሽሩ ይፋ የሚደረገው በቀጣዩ ሳምንት ማክሰኞ ወይም ሐሙስ የሚደረገው የፓርላማ ስብሰባ አዲስ አዋጅ ካጸደቀ በኋላ እንደሚሆን ምንጮች ለአሜሪካ ድምፅ አስረድተዋል። የፌዴራል አስፈጻሚ አካላት አወቃቀር ማሻሻያ የተሰኘው የዚህ አዋጅ ረቂቅ መጠናቀቁንም ትናንት በሕዝብ ተወካዮችና በፌዴሬሽን ምክር ቤቶች የመክፈሻ ስነ ስርዓት ላይ የተናገሩት ፕሬዝዳንት ዶክተር ሙላቱ ተሾማ አስታውቀዋል። የተከበራችሁ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት ክብራትና ክብራ በሕዝብ በጀት ዓመት መንግስት በዜጎች ተአማኒነት ያላቸው ተቋማት እንዲኖርና ያሉትም እንዲጠናከሩ በርካታ ስራዎችን ትኩረት ሰጥቶ ይሰራል። በዚህ ረገድ ተግባራዊ ከሚደረጉ ተቀዳሚ ተግባሮቻችን መካከል አንዱ የፌደራል አስፈጻሚ አካላት አወቃቀር ማሻሻ ነው። መንግስታዊ ተቋማት ግልጽ አላማ ያላቸው፣ በቅንጅት የሚሰሩ ውጤታማና ወጪ ቁጣቢ እንዲሆኑ ለማድረግ የፌደራል መንግስት መስሪያ ቤቶችን በጥልቀት በማጥናት ተገቢውን ማሻሻ በማድረግ ረቂቅ አዋጅ አዘጋጅቶ ያጠናቀቀ ሲሆን በቅርብ ጊዜም ውስጥ ለተከበረው የህዝብ ተወካዮች ምክር ቤት ይቀርባል። ይህ አዋጅ ሰሞኑ ሲጸድቅ የሚኒስቴር መስሪያ ቤቶች ቁጥር በከፍተኛ ሁኔታ እንደሚቀንስም ምንጮች ለአሜሪካ ድምፅ አስረድተዋል። በዚህም መሰረት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጨምሮ ወደ አስር የሚጠጉ የሚኒስቴር መስሪያ ቤቶች ከሌሎች ጋር እንደሚቀላቀሉ ወይም እንደሚታጠፉ እነዚሁ ምንጮች አመልክተዋል። እስካሁን ባለው አወቃቀር ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ የኢትዮጵያ ካቢኔ ሰላሳ አንድ አባላትን ያቀፈ ነው። ከመካከላቸው 29ኙ ደግሞ የሚኒስቴር መስሪያ ቤቶችን የሚመሩ ሚኒስትሮች መሆናቸው ይታወቃል። አዲሱ አዋጅ ግን 29ኙን ወደ 19 ዝቅ የሚያደርግ ነው ብለዋል የመንግስት ምንጮች። ይህንኑ ተከትሎም ከያዙት ኃላፊነት የሚነሱ ወይም ወደ ሌላ ተመሳሳይ ኃላፊነት የሚሸጋሸጉ እንደ አዲስም የሚሾሙ ሚኒስትሮች እንደሚኖሩ አመልክተዋል። የፌዴራል አስፈጻሚ አካላት አወቃቀር ማሻሻያ የተሰኘው ረቂቅ አዋጅ በፓርላማው ከጸደቀ ያንን ተከትሎ የሚካሄደው የካቢኔ ሹምሽርና ሽግሽግ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛው ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የምሽቱን አበይ ርዕስ ነበረ ያሰማን። ወደ መጽሔቱ ዝርዝር እናልፋለን። ከ2500 በላይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት አባላት መንግስት ያቀረበውን የሰላም ጥሪ ተቀብለው በዛሬ ዕለት ኢትዮጵያ ገብተዋል። ወደ ኢትዮጵያ እየገቡ በነበሩበት ወቅት በኤርትራ ሰገነይቲ በተባለ አካባቢ የመኪና መገልበጥ አደጋ አጋጥሟቸው ከሰራዊቱ አባላት መካከል አራት ህይወታቸው አልፏል። ንቅናቄው በቀጣይ ወደ ሰላማዊ የትግል ስልት ገብቶ ፖለቲካዊ ተሳትፎ እንደሚያደርግ አስታውቋል። ሙልጌታ ጽበሃ ከመቀሌ ዘገባ አለው። ዛሬ ጠዋት ከአስመራ ኤርትራ ተነስተው በዘላምበሳ በኩል የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ደምህት የሰራዊት አባላት ወደ ኢትዮጵያ ገብተዋል። ቪኦኤ ያነጋገራቸው የንቅናቄው አባላት እንደገለጹት ለሰላማዊ ትግል የማይመች ሁኔታ ስለነበረ ወደ ትጥቅ ትግል መግባታቸውን ገልጸዋል። ኢትዮጵያ ችግር የነበረበት መፍትያ ስለአልተገኘበት ነው ወደ ትግል ቦታ የወጣሁት። መስዋዕት የከፈሉበት ታጋዮች ለእነሱ ተከፈላቸው፣ በአብዛኛው መስዋዕት የከፈሉት ነው ማለት ነው ስለዚህ አንዳንድ ችግሮች ደግሞ ለህዝቡ ያላገኘ ነገራች ስላሉ ነው ለትግል ቦታ የወጣንበት ማለት ነው። የተጨቆነ ህዝብ ወይም የኢትዮጵያ ህዝብ በደል የሚደርስበትን እንዳይደርስበት ብዬ ነው ጫ ወጣ ቻልኩት ማለት ነው። እኔ እዚህ ስድስት ዓመት አድርግ ያለው ኤርትራ ውስጥ ማለት ነው። በአሁኑ ጊዜ በሀገሪቱ የተፈጠረውን ለውጥ ተከትሎም ወደ ኢትዮጵያ ገብተናል ብለዋል። ካሁን በኋላም ከህብረተሰቡ ጓር ተቀላቅለን ለተሻለ ለውጥ እንተጋለን ሲሉም ገልጸዋል። ያው ተቀብለን አገራችን ገብተን ከህዝባችን ጎን ሆነን ለሚመጣ ችግር አብረን ተካፋይ ልንሆን ነው የመጣ ነው። ወደ ሀገራችን የመጣው ትግል ያው አንፈቱ በጣም ጥሩ ነው። እኛ ከዛ ጀምረን ያው የገመገምንን መጠ ነው እያየነው መንገዱን የመጣ ነው። አብይ አህመድም ሆነ የእሱ አጋሮች አብሮ አሉትም እስከ ዛሬም ያለው ድረስ በጣም ቆንጆ ነው። ከሱ ተከትሎ እየሰሩት አሉት ማለት ነው። እኛም በሱ አካሄድ በሰላማዊ ትግል ለሀገራችን እንታገል ለወገናችን አለ ነው። ዛሬ ነው ማለት የደምህት ሊቀመንበር አቶ መኮንን ተስፋይ ስንታገልለት የነበረውን ለህዝብ ለውጥ በመሆኑም ለውጡም እየተጀመረ ነው። በዚህም ምክንያት መንግስት ያቀረበውን የሰላም ጥሪ ተቀብለን ትጥቃችን ፈተን ወደ ሀገራችን መጥተናል ብለዋል። ለህዝባችን ብለን ነው ይህን እኛ እየተታገል ነው እና በ17 ዓመት ደግሞ በኢትዮጵያ ውስጥ በትግራይ ውስጥ ያለው ለውጥ የትግላችን ፍሬ ነው ብለን ነው የምናምነው እንደ ዜጋ ትግራይ እንደ ኢትዮጵያ ማለት ነው። ስለዚህ እኛ የምንታገለው ትግል ለህዝባችን ብለን ነው። ከህይወት የበለጠ ነገር የለም። ስለዚህ የትግራይ ህዝብ ደርግ ለመጥፋት ከባድ የሆነ መስዋዕትነት ከፍለዋል፣ ካለው ወለዋል። ነገር ግን እንደተታገለው ውጤት አላገኝም ራሱ መንግስት ችግር እንደነበረ ገልጸዋል። ለዚህ የተፈጠረ ችግር ለመስተካከል ነው እኛ እየተታገለው ና ለዚህ ትግላችን ደግሞ በውጤት ነው ብለን ነው እኛ የምናምኑ። የንቅናቄው ጸሐፊ አቶ ግደ አሰፋ ወደ ሀገር ቤት እየተመለሱ በነበሩበት ጊዜ በመንገድ ላይ የመኪና መገልበጥ አደጋ በሰገኔታ አካባቢ አጋጥመዋል ብለዋል። በአደጋውም የአራት የሰራዊቱ አባላት ህይወት አልፏል። እንዲሁም አስራ ሰባት ሰዎች በከባድ መቁሰላቸውን ገልጿል። በመንገድ ትንሽ የመኪና አደጋ አጋጥመዋል የተሰዉ አሉ። ይህም ትላንትም ለመስዋዕት ብለነው የወጡ አሁንም ለህዝባቸው መስዋዕት ከፍለዋል። በዛሬ ዕለት በጣም ያሳዝናል። በሀገራችን በሚገቡበት ወቅት ይህ አደጋ በመጋጠሙ በጣም ያሳዝናል። ግን የትግሉ ሂደት ነው ያጋጥማል ና ተቀብለነዋል። ምንም አድርግ አይቻልም፣ ተቀብለነዋል። አሁን ወደ ሰላማዊ ትግል የገባ ነው የመጣው። ሀይል ሌላ ነው ማለት አይደለም። አሁን ያስተሳሰብ ለውጥ መጥተዋል። የአትላንት እኛ ይዘ ነው የተነሳ ነው ጥያቄ ህዝባችን አልተጠቀመም ብለን ነው የተነሳ ነው። ተጠቅሟል ብሎ ሲከራከረን ነበር። አሁን ግን ትክክል ነው ተሳሰናል። ወደሚለው አስተሳሰብ መጥቷል። በከባድ የቆሰሉትን የሰራዊቱ አባላት በኤርትራ ደቀ መሐረ ከተማ የሕክምና ድጋፍ እየተደረገላቸው መሆኑም ተገልጿል። እስከ ዘላምበሳ በየጭነት መኪና ናቸው ወደ ኢትዮጵያ የገቡት የደምህት ሰራዊት አባላት። የትግራይ ክልል መንግስት በመደበላቸው አውቶቡሶች ከዘላምበሳ በመነሳት አባላቶቹን ተሳፍሮ ግማሾቹ ወደ ውቅሮ ክልተው ላሉም፣ ግማሾቹ ደግሞ ወደ ተንቤን አብይ ዓዲ አቅንጿል። ከ2500 በላይ የደምህት ሰራዊት አባላት በዛሬው ዕለት የገቡ ሲሆን በቀጣይ ወደ ሰላማዊ የትግል ስልት ይቀ ይቀየራል ሲሉም ሊቀመንበሩ አቶ መኮንን ተስፋይ ገልጿል። ሲድን የትግራይ ብቻ አይደለም፣ የኢትዮጵያ ህዝብ አንድነት መምጣት አለበት። ነገር ግን ያለው ችግር ራሱ የብሄር ችግር አለ። የብሔር ተኮር ግጭት ይታያል። በተለይ ደግሞ በትግራይና በአማራ አንድ አንድ ነገር እንሰማለን፣ ይታያል። በሶማሌና ኦሮሚያ በሌሎች ሌሎች ክልሎች እንደዚህ ይታያል። ስለዚህ እንደዚህ እንደ ሀገር ትልቅ ሀገር ጥሩ ሀገር መሆን ከተፈለገ ሁላችን ተባብረን መታገል አለበት ብለን ነው እኛ የምናምነው እና የሚታገለው ስለዚህ ዛሬ ሀገራችን መግባታችን ጥሩ ነው። በጣም ደስታ ተሰምተለ። የመንግስት አካላት ደግሞ ጥሩ እገዛ አድርጉ። ከቀባበል ጀምሮ ከላይ ከክልሉ አስተዳደር ጀምሮ እስከ ታች ያለው የንብረ ቀባል በጣም ጥሩ ነው። እናመሰግናለን። በዚ አጋጣሚ ማለት ነው ደምህት ለ17 ዓመታት በኤርትራ ሆኖ የትጥቅ ትግል ሲያካሄድ የነበረ ንቅናቄ ነው። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም ሙልጌታን ለዘገባው እናመሰግናለን። ጋምቤላ ውስጥ አንድ የክልሉን ተወላጅ አሜሪካዊ ጨምሮ ቢያንስ አራት የአኝዋክ ብሔረሰብ አባላት መታሰራቸው ተሰምቷል። ቆንጅታዬ ማምሻውን ተከታትለዋለች። ጋምቤላ ከተማ ውስጥ የክልሉ አስተዳደር ባለስልጣናት ይውረዱ እያላችሁ ህገወጥ ተግባር እየፈጸማችሁ ነው፣ ሁከትም እየቀሰቀሳችሁ ነው ተብለው ቢያንስ አራት የአኝዋክ ጎሳ አባላት መታሰራቸውን የክልሉ ነዋሪዎችና በውጭ ሀገር የጋምቤላን ጉዳይ የሚከታተሉ የክልሉ ተወላጆች ገልጸውልናል። ከኑዌር ጎሳ የሆኑም ታስረዋል የሚል ሰምተናል ይላሉ ምንጮቹ። ከታሰሩት መካከል አንደኛው ሚኒሶታ ነዋሪ የሆኑት ኢትዮጵያዊ አሜሪካዊ የአእምሮ ሐኪም መሆናቸውን ነው ምንጮቹ የገለጹልን። ሌላው ዳልድም ተብሎ የሚጠራው የጋምቤላ ወጣቶች ለለውጥ ንቅናቄ መሪ እንደሆነ ገልጸውልናል። ጋምቤላ ከተማ መምህር የሆኑት አቶ ኦጁሉ ቦካን ማምሻውን በስልክ አግኝተናቸዋል። እሁድ ተያያዙ እና አሁን አልተፈቱም። ያው እሱ ዶክተር ማኝ እኩም እና ጓንጉጉታ የቡድኑ መሪ ማለት ነው፣ የዳልዲም መሪ። አሁን ቅርብ ጊዜ ደግሞ ሶስት ኑዌር ታስሯል የሚባል ነገር ሰምተናል። ፕሬዚዳንት የማይደግፉ ሶስተኛው እኩም ውጅሉ የሚባል አለ ሲል በዳልዲም ውስጥ የሚሰራ ማለት ነው። እሱ ባለ ሀብት ነው፣ ግን ያው አንድ ላይ ይሰራል ከኛ ጋራ። ግን ከዛ በፊት ግን መጀመሪያ የተያዘ ልጅ አለ። ቀኑ በትክክል አላስታውስም ግን አንድ ሳምንት ይሆናል ከተያዘ። አሁን እዛ ጋር ታስሮ ነው ያሉ። በምን ምክንያት ነው የታሰሩት? ምንድነው ሰላማዊ ሰልፍ ተደርጎ ህዝቡ የአመራር ለውጥ ይደረገልን ሲሉ ነበር። በሰላማዊ ሰልፍ ላይ ማለት ነው። እና ለውጥ እንፈልጋለን ታፍነን አንኖርም ምናምን ብሎ እናንተ የተሾሙ ሰዎች ዝም ብላችሁ እንደዚህ ይውረዱልን በማለት በህግ ያስቀጣቸዋል ተብሎ ተያዙ። እሱ ነው አንዱ። ሁለተኛው ያለው አሁን አለመረጋጋት ምክንያቱ እናንተ ናችሁ። እናንተ ባትበጠብጡ ያው ሰላሙ ባይጠፋ ነበር እና እናንተ ናችሁ አሁን የሰላሙ እንዲጠፋ ያደረጋችሁ። እናንተ ሪስፔክት የላችሁም፣ ለምን በህግ እንትን የተሾሙ ሰዎች ለምን ሰው ፊት ሰድቡት አላችሁ ምናምን በሚል በተለይ ፕሬዚዳንቱ ማለት ነው። የታሰሩትን ሰዎች ባሉበት ቦታ ለማየት ችላችኋል? እናንተ ሰው ቤተሰብ ያያቸዋል? አዎ መጀመሪያ አይፈቀድም ነበረ። ግን አሁን ያው አሉ የሆነ ቦታ ጣቢያ ሳይሆን የሆነች ግን ማየት ይቻላል ማለት እኔ ያልሄድኩም፣ ግን ጓደኞች ሂዶ አይተዋል። ግን ማን ነው ያሰራቸው በምን ምክንያት ነው ምናምን በቃ አለቃዎች እምቢ ያሉ እኔ ያላቅም እኔ ያላቅም ነው እያሉ ያሉ። አሁን ኢትዮጵያዊ አሜሪካዊ እንደሆኑ የተነገረን ዶክተር ማኝ ኒያንግ ባለፈው ሳምንት በወቅቱ ሰዎች የተገደሉበትና ሌሎችም የቆሰሉበትን የጸጥታ ኃይሎች ጥቃት በተመለከተ ባቀረብነው ሪፖርት በስልክ ያነጋገርናቸው ሲሆኑ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ እንቅስቃሴ ወደ ክልላችን መድረስ አለበት እንዳሉን ይታወሳል። ዊኒፔግ ካናዳ የሚኖሩት የክልሉ ተወላጅና ጉዳዩን የሚከታተሉት አቶ አጉዋ ጊሎም ዶክተር ሚያንግ መታሰራቸውን አረጋግጠውልናል። አዎ ዶክተር ማኝ በቅርብ አውቀዋለሁኝ። የአእምሮ ሕክምና ዶክተር ናቸው፣ ሳይኮሎጂስት ናቸው። እዚህ ሚኒሶታ ሆነው እሱም ፕሮፌሽናል ስራ ይሰራ ነበር። ትውልድ ኢትዮጵያዊ አሜሪካዊ ናቸው። በግል ስራ ነበር እዚህ የሚሰራ የራሱ ክሊኒክ ሁሉ አለው። አገር ቤት ሄዶ የጀመራቸው ስራዎች አለ። እንደሚታዩ እንግዲህ አገር ቤት ብዙ ድጋፍ የሚችሉ ዜጎች አሉን ሁለቱም ሄዱን የራሱ አጽዋጽኦ ለማበርከት ነው። ሄደው ጀመር ስራዎቹም እዛ ነበር መስራት የጀመረው። እዚህ ቤተሰብ አላቸው ሚኒሶታ ቤተሰብ ሊያገኟቸው ያሉበትን ሁኔታ በምን እንደታሰሩ የመሳሰለውን መገናኘት ችለዋል። መጠየቅ ችለዋል ቤተሰቦቻቸው። አዎ አዎ አዎ አናግሬያቸዋለሁ። እነሱም እያቃሉ ቃሉ እንደታሰሩ ስለ ኢትዮ አሜሪካዊው መታሰር ጉዳይ ያውቅ እንደሆነ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ ለጊዜው ምላሽ ለማግኘት አልቻንም። ጠይቀን እናቀርባለን። የዊኒፔጉ ነዋሪ በመጪዎቹ ቀናት ሚኒሶታ ውስጥ የተቃውሞ ሰልፍ ለማካሄድ እቅድ እንዳላቸው ገልጸውልናል። ከጋምቤላ ክልላዊ መንግስት ባለስልጣናት በኩል ምላሽ ለማግኘት ለዛሬ አልተሳካም። እንዳገኘን ይዘን እንመለሳለን። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ ሳውዲ አረቢያ ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በሕይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዝደንት ጠይቀዋል። ፕሬዚደንቱ ይህን ጥያቄ ያቀረቡት ጋዜጠኛው ኢስታንቡል በሚገኘው የሳውዲ ቆንስላ ጽህፈት ቤት ውስጥ ተገሏል የሚል ክስ እየቀረበ ባለበት በአሁኑ ወቅት ነው። ትውልዱ ሳውዲ የሆነው ጃማል ካሾጊ ባለፈው አርብ ቆንስላው ጽህፈት ቤት የገባው ከአንዲት የቱርክ ዜጋ ከሆነች እጮኛው ጋር የፈጸመውን ጋብቻ የሚያረጋግጥ ህጋዊ ሰነድ ለመውሰድ ነበረ ነው የተባለው። ከዚያ ወዲህ ግን ወጥቶ አልታየም። ጀማል ካሾጊ በዋሽንግተን ፖስት ጋዜጣ አምደኛ ሊሆን አመልክቶ ከመቀጠሩ በፊት ነው ተብሏል ይሄ ሁኔታ የተፈጠረው። የጋዜጠኛው መሰወር በቱርክና ሳውዲ አረቢያ መካከል ዲፕሎማሲያዊ ቀውስ እንደሚጭርና በአካባቢው ያለውን ውጥረት እንደሚያባብስ ጠቅሶ ባልደረባችን ሄንሪ ሪጅዌል ተከታዩን ዘገባ አጠናቅረዋል። ትዝታ በላቸው ታቀርባለች። በኢስታንቡል ሳውዲ አረቢያ ቆንሲላ ጽህፈት ቤት ውስጥ ምንድን ነው በጋዜጠኛ ጀማል ካሽጌ ላይ የተፈጠረው? በአሁኑ ጊዜስ የት ነው ያለው? ከተሰወረ አንድ ሳምንት በኋላ እንኳን መልስ ያላገኙ ጥያቄዎች ናቸው። ወዳጆቹና ደጋፊዎቹ ትላንት ቆንሲላው ሕንፃ ደጃፍ ሰልፍ አካሂደዋል። የቱርክ ፕሬዝደንት ሪሴፕ ታይፕ ኤርዶጋን ካሽጌን የገለጹት የግል ጓደኛዬ ሲሉ ነው። ፕሬዝደንቱ ዛሬ ቡዳፔስትን በጎበኙበት ወቅትም ሪያድ ጋዜጠኛ ካሽጊ በሕይወት ለመኖሩ ማስረጃ ማቅረብ አለባት ብለዋል። የሳውዲ ቆንሲላ ባለሥልጣናት ሰውየው ወጥቶ ሄዷል በማለት ብቻ ራሳቸውን ማዳን አይችሉም። እነህኚ ባለሥልጣናት ለዚህ ማስረጃ የማቅረብ ኃላፊነት አለባቸው። ካሽኪ ወደ ቆንሲላው የሄደው ባለፈው ሳምንት ማክሰኞ ሲሆን ምክንያቱም ከቱርካዊት እጮኛው ጋር የፈጸመውን ሕጋዊ የጋብቻ ሰነድ የተሟላ ለማድረግ እንደነበር ተገልጿል። በውጭ ሆና ስትጠባበቅ የነበረችው እጮኛው የካሽጊ ሳይወጣ መቆየት በጣም እንዳሳሰባት ትናገራለች። ምርመራውን የያዙ የቱርክ ፖሊሶች ካሺጊ ተገሏል፣ አስከሬኑም በዲፕሎማቲክ መኪናዎች ከአካባቢው ተወስዷል ብለው ያምናሉ። ካሺጊ በአሁኑ ጊዜ የት እንዳለ አይታወቅም ሲሉም የኤምባሲው ዋና ጸሐፊ ሞሐመድ አልኦታቢ አስረድተዋል። ንሱ ሰፋረ ቆንሲላውና ኤምባሲው በጋራ ሆነው ካሾጊ የት እንዳለ ለማግኘት እየሰሩ ናቸው። እኛም በጉዳዩ ሐሳብ ውስጥ ገብተናል። በሌላ በኩል ግን ካሺጊ በተሰወረበት ጊዜ አካባቢ ለምን በርካታ የሳዑዲ ባለሥልጣናት ኢስታንቡል አውሮፕላን ማረፊያ እንደታዩ የቱርክ ደህንነት ሠራተኞች ምርመራው ይዘዋል ጀማል ካሾጊ የሳውዲ አረቢያን መንግስት በመተቸት ባቀረባቸው ጽሁፎቹ ምክንያት ብቀላ ይደርስብኛል በሚል ፍራቻ ያለፈውን ዓመት ያሳለፈው እዚህ ዩናይትድ ስቴትስ ውስጥ ነው። ለመጨረሻ ጊዜ የታየውም ከመሰወሩ ሶስት ቀናት አስቀድሞ ለንደን ላይ በተጠራ የመካከለኛው ምስራቅ የሰላም ጉባኤ ላይ ነው። በዚያን ወቅት ካሾጊ ሲናገርም የፍልስጤማውያን ጉዳይ ሳዑዲ አረቢያ ውስጥ አሁንም አብይ ጉዳይ ነው። መንግስት ምንም እንኳ ሀገሪቱን ሙሉ በሙሉ ቢቆጣጠርና ሰዎችን በማሰር የተቃውሞ ድምፆችን ቢያፍንም ጉዳዩ አሁንም አንገብጋቢ ነው። ጋዜጠኛ ጀማል ካሾጊ የሳዑዲውን ልዑል አልጋወራሽ ሞሐመድ ቢን ሳልማን እና ዋሽንግተን ራሳቸውን የለውጥ አራማጅ አድርገው ለተነሱት ሰው የምትሰጠውን እርዳታ አጠንክሮ ይተቻል። ዴቪድ ሃርድስ የካሾጊ ጓደኛና ሚድልስ አይ የተሰኘው ጋዜጣ ዋና አዘጋጅ እንዲህ ይላል። ጀማል ካሾጊ በተለይ ከአሁኑ የሳውዲ ንጉሥና መንግሥት ጋር አይግባባም። ትራምፕና አሜሪካ በሚሰጡት ድጋፍም ደስተኛ አይደለም። ካሾጌ የራሳቸው የሳውዲዎቹ ልጅ መሆኑ ደግሞ አልረዳውም። ነጻ አመለካከት ገነባ። በንጉሡና በመንግሥቱም ላይ ትችትን በግልጽ ማቅረብ ጀመረ። ስለዚህ ባለሥልጣናቱ ማስወገድ ነበረባቸው። ይህን ጉዳይ አስመልክቶ አንካራ ለሳውዲ ጠንካራ ምላሽ እንድትሰጥ ጫናው በርትቶባታል ሲል የሚድልስት አይ ጋዜጣ ዋና አዘጋጅ ዴቪድ ሄርድስ ያክላል። ቱርክ አራት ሚሊዮን አረብኛ ቋንቋ ተናጋሪዎች አሏት ከግብፅ ከሶሪያና ከየመን የመጡ ብዙ ሺህ ተቃዋሚዎችንም ታስተናግዳለች እናም ቱርክ የእነዚህን ዜጎች ደህንነት ማስጠበቅ ካልቻለች ፈጽሞ የተረጋጋች ሀገር ሆና መቀጠል አትችልም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ይህንኑ ጉዳይ በተመለከተ በሰጠው አስተያየት ጋዜጠኛ ጀማል ካሾጌ ተገሏል የሚለውን የቱርክ ድምዳሜ ማረጋገጥ አልችልም ሁኔታውን ግን በቅርበት እየተከታተልኩ ነው ብሏል። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ እየሆነ ነው። አርዕሰ ዜናውን ላንብበላችሁ። ጠቅላይ ሚኒስትር አቢይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉ የሚጠበቀው የካቢኔ ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምፅ ገልጠዋል። የሚኒስቴር መስሪያ ቤቶች ቁጥር እንደሚቀንስ፣ በያዙት ኃላፊነት የማይቀጥሉ ወይም ወደ ሌላ መስሪያ ቤት የሚሸጋሸጉ እንደሚኖሩም እነዚሁ ምንጮች ጨምረው ገልጠዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ዋና ዋና የሚባሉትን የእርዳታ ፕሮግራሞቹን ለማጠፍና በጀታቸውንም በእጅጉ ለመቀነስ ተገዷል። ድርጅቱ ይህንን ሁኔታ ለማድረግ የተገደደው በያዝነው ዓመት በሚሊዮኖች ለሚቆጠሩ ስደተኞችና ከዓለም ዙሪያ ለተበተኑ ተፈናቃዮች ሰብአዊ እርዳታ ከሚያስፈልገው ስምንት ነጥብ ሁለት ቢሊዮን ዶላር ውስጥ ለጊዜው ያገኘው ከግማሽ ያልበለጠ በመሆኑ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሀይሌ ስልጣናቸውን እንደሚለቁ ተገለጠ። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ከአምባሳደሯ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሊ በአመቱ መጨረሻ ላይ ስልጣናቸውን እንደሚለቁ ገልጠዋል። ይሁንና አሉ ትራምፕ አምባሳደር ሄሊ በሌላ ስልጣን የአስተዳደሪ አካል እንደሚሆኑ ተስፋ አድርጋለሁ። ኒኪ ሀይሌ በተባበሩት በድርጅት የዩናይትድ ስቴትስን ከመወከላቸው አስቀድሞ የደቡብ ካሮላይና ገዢ በመሆን ያን ቦታ በመያዝ የመጀመሪያዋ ሴት ባለስልጣን ነበሩ። እንደ አውሮፓ አቆጣጠር በ2014 ደግሞ እንደገና መምረጣቸው አይዘነጋም። ደቡባዊ አፍጋኒስታን ውስጥ የደረሰ የአጥፍቶ ጠፊ ፍንዳታ ዘጠኝ ደጋፊዎችን ጨምሮ አንድ የምክር ቤት ምርጫ ተወዳዳሪን መግደሉ ተነገረ። ጥቃቱ የደረሰው ታሊባን የአፍጋኒስታኑ ምክር ቤታዊ ምርጫ የይስሙላ ስለሆነ ተወዳዳሪዎችም ሆኖ ደጋፊዎች እንዳተካፈሉ ብሎ ባስጠነቀቀ ማግስት ነው። ዜናው አበቃ። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ በ19ና 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራቸው እንድታመሹ በድጋሚ እንጋብዛለን። አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው። ቀዳሚው የምሽቱ ፕሮግራም ፕሮግራም ሐኪሞን በአማርኛ አስፈልግ ነው። ሐኪሞን ይጠይቁ ለምሽቱ ሐኪምዎን ይጠይቁ የአእምሮ ሁከት ዙሪያ በእንግሊዝኛው የተነገረ ቀደም ሲል ያነበብኩት ቃል አለ። በዚያ ዙሪያ ትኩረት የሚያደርግ ዝግጅት ነው። እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን ይህን የህመም ሁኔታ የሚያብራሩልን ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ናቸው። ፕሮፌሰር መስፍን ያወያየው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ለዛሬ ይዞ ቀርቧል። ፕሮፌሰር መስፍን አራያ ይሄ ምናልባትም የብዙዎች ጥያቄ ሊሆን የሚችል ብዙዎችንም በምክንያት ሊያነጋግር የሚችል ሁኔታ ነው። መነሻ የሆነው ሰዎች የህይወት ህልፈትን የደም መፋሰስ ሁኔታን ጨምሮ ዘግናኝ ወይም አሳዛኝ ሁኔታን ተከትሎ የሚመጣ ከድርጊቱና ከጊዜውም የሚሻገር ሁኔታ የአእምሮ ጤና ላይ የሚያሳድረው ጠባሳ ከዚያ ጊዜ ያለፈ ጣጣ ሊያስከትል እንደሚችል ይነገራል። ለመሆኑ በሕክምናው አይን የሚታይ ተጨባጭ መሰረት አለው? እሽ ሎላ በጣም አመሰግናለሁ እንደ አጋጣሚ አሁን በምትጠይቀኝ ሰአት በዚህ ሳምንት የአእምሮ ጤና ሳምንት ነው የዓለም የአእምሮ ጤና ሳምንት ነው በየአመቱ ኦክቶበር አስር የዓለም የአእምሮ ጤና ተብሎ ባለፉት ሁለት ሶስት አመታት ክፍልና እየተከበረ ነው ያለው በአለም ላይ ኢትዮጵያ እንደሆነ መጥሩ አጋጣሚ ነው የጠየቀኝ ጥያቄ በጣም መሰረታዊ ነው እንደምታውቀው አእምሯችን ከአካላችን እጅግ በተወሳሰበ መልኩ ለተለያዩ ነገሮች ተጋላጭ ነው እና ለተለያዩ የአእምሮ ጤና ችግሮች፣ አእምሮን ከሚያጋልጡት አንዱ በሕይወታችን ውስጥ በተለያዩ ጊዜ በተለያየ ደረጃ በተለያየ መጠን የሚደርሱብን አስደንጋጭ ሁነቶች እና በዚህ ሂደት ውስጥ እንግዲህ ከቀላል ጀምሮ መካከለኛን ይዘው በጣም ከባድ የሆነ አጋጣሚዎች ሊያጋጥሙ ይችላሉ። ይሄ ከትናንሽ የዕለት ዕለት ከሚረብሹ ነገሮች ጀምሮ በቀጥታ በራሳችንም ላይ ሆነ በቤተሰባችን ላይ፣ በአካባቢችን ላይ፣ በሀገራችንም ላይ አንዳንዴ እንደውም አልፎ ተርፎም በሌላም አካባቢ በምናየውን ጭምር አእምሯችን በተለያየ ደረጃ ሊጎዳ ይችላል። ለዚህ ከምንወስድም ከሆኑት ነገሮች አንዱ በእድገታችን ውስጥ የሚከፈተው ሰብእናችን ነው። አንዳንዶቻችን በጣም ማራ መስለን እናገኘዋለን እራሳችንን ለምንም ነገር የማንበገር ይመስለናል። እና ብዙ ችግሮችን በተለይ አእምሮ ላይ ሊከሰቱ የሚችሉ ነገሮችን የምንቋቋም ይመስለንና ነገር ግን ከትልልቆች ከሚመስሉ ነገሮች በትንንሾቹ የምንጎዳበት ጊዜ አለ። እና በአጠቃላይ ፈረንጆች ሎስ የሚሉት ወይ እጦት የሚሉት እና ከዛም በላይ ደግሞ የሚከሰቱ አደጋዎች ጦርነት ሊሆን ይችላል። በአካባቢ የሚደርሱ ግጭቶች ሊሆኑ ይችላሉ። በቤተሰብ ውስጥ ድንገት ባልተጠበቀ ሁኔታ የሚደርስ ግጭት ወይም አደጋ ሊሆን ይችላል። የቤተሰብ አባል የሚወዱትን ማጣት ሊሆን ይችላል። አንዳንድ ጊዜ ይሄ ነገር አልፎ ተርፎ የምንወደውንም በጣም የቅርባችን እንስሳን ጭምር ሊሆን ይችላል። እንደ ሰብእናችን ጥንካሬና ልስላሴ የአእምሮ አደጋ ሊያመጡ የሚችሉ ሁኔታዎች ላይ ተጋላጭነታችን እነዚ ነው ይለያያል። ስለዚህ አንድ ጥያቄ በተለይ በተለያየ ደረጃ በሚመጡ ችግሮች በኋላ ላይ ሊከሰቱ የሚችሉ የአእምሮ አደጋዎችን በአካል ብቻ ሳይሆን በአእምሮም በስነ ልቦናም ላይ የሚደርሱ አደጋዎች አእምሮ ላይ የሚያመጡትን ጫናዎች የሚመለከተው የአእምሮ ጤናችን ፖስትትሮማቲክ ስትሬስ ዲዞርደር የሚሉት ነው። መልካም ፕሮፌሰር መስፍን ይሄ በአእምሮ ላይ ጫና የሚያሳድር ድንገት ጊዜ ካለፈም በኋላ ቀደም ብለው እንደገለጹት አንጎል ላይ የሚያስከትለው ውከት እንዴት ነው የሚመጣው? መንሴና ሂደቱን ቢያዛምዱልን የሚከሰቱት የአእምሮ ህመም አይነቶችም ልዩነቶች ካሏቸው የውከቶችንም አይነቶች አያይዘው ቢያስረዱን አሁ በእነዚህ ጊዜያቱ በሚከሰቱ ሁኔታዎች ላይ አእምሯችን እንደ ሰብእናችን ጥንካሬ በተለያየ መንገድ መልስ ይሰጣል። አንዳንዶቻችን ወዲያውኑ አእምሯችን ሊጎዳ ይችላል። ወዲያውኑ አእምሯችን በሚጎዳበት ጊዜ ከፍተኛ የሆነ ጭንቀት ወይም አንዛይት የሚሉት ፈረንጆች እዛ ውስጥ እንገባለን። ያ ወደ ከፍተኛ የሆነ መሸበርና መረበሽ ውስጥ ይከተናል። ይሄ ፈረንጆችን ለፓኒክ አታክ የሚሉት ነው። ያ መሸበር አልፎ ተርፎም ወደ ከፍተኛ የሆነ የአእምሮ መቃወስ ውስጥ ሊያስገባን ይችላል። ሳይኮሲስ የሚሉት ነው። እና እንደዚህ አይነቶቹ ነገሮች ሲውል ሲያድሩ አንዳንድ ጊዜ ያንን ያለፍንበትን አደጋ እንደገና ሁኔታዎችንን ቀንን እየቆጠርን እንደገና እንድንረበሽና እንድናስታውሰው የሚያደርጉብን ሁኔታዎች ይከፈታሉ። ለምሳሌ አንድን የምንወደውን ሰው በተለየ በመጥፎ አደጋ ካጣን እና ከሀዘኑ የወጣን ሲመስለን ያ ሀዘን ሊራዘም ይችላል እና ተሽሎናል ብለን ከገመትን በኋላ ከተወሰነ ጊዜ በኋላ እንደገና ያንን አደጋ ማስታወሱ ሊመጣ ይችላል። ስለዚህ ማስታወስ ያንን የሚረብሽ ነገር በሚያስደነግጥ መልኩ ማስታወስ አንዱ የዚህ ትምሮ ላይ ሊከሰቱ ከሚችሉ አደጋዎች በሚከሰቱ ሁኔታዎች ከሚታዩ ምልክቶች አንዱ ነው። እንግዲህ ይህን ይህን እያልን በምንሄድበት ጊዜ የአካባቢ መናጋት የቤተሰብ መናጋት ቀዳሚ የዳልኩ ወይም በግል ሊደርሱ የሚችሉ ከፍተኛ የሆነ መናጋቶች እና በሀገር በአካባቢ ያሉ መናጋቶች ለእንደዚህ አይነት ከፍተኛ ውጥረት ሊያጋልጡ ይችላሉ። እንግዲህ ብዙ ምሳሌዎችን በሀገራችን መስጠት እንችላለን። በረሃብ ምክንያት የደረሱ ጥፋቶች አእምሮ ላይ መናጋትን ያስከትላሉ። በጦርነት ላይ የሚከሰቱ በአካባቢ የሚከሰቱ ግጭቶች፣ ከፍተኛ የሆኑ ግጭቶች እዛ ውስጥ ደግሞ የምናስተውላቸው ወይም በፈረንጅኛ ዊትነስ የምናደርጋቸው ከፍተኛ የሆኑ አእምሮ ላይ ተቀርጸው ሊቀሩ የሚችሉ አደጋዎች ወይም ሰቆቃ መሰል ነገሮች አእምሮን ለከፍተኛ ጉዳት ይዳርጉታል። እኚህ ድምር ነገሮች በእኛም በሀገራችን ቀደም እንዳልኩት የተለያየ ጊዜ አስተውለናል። አንዳንድ ጊዜ የቻሉት ይመስላቸውና ጊዜን ጠብቆ የሚፈነዳበት ጊዜ አለ። በተለይ የፈረንጆቹ አኒቨርሰሪ የሚሉትን ያንን ቀንና ሁኔታ በምናስታውስበት ጊዜ የተለያዩ ከፍተኛ የሆነ የአእምሮ ችግሮች ሊከሰቱ ይችላሉ። እነዚህ ነገሮች በተለያዩ ሁኔታዎች በተለያዩ ሰዎች ላይ ሊከሰቱ ይችላሉ። በሚገርም መልኩ አንድን ሰቆቃ አራት፣ አምስት፣ ስድስት ወይም አስር ሰዎች ቢያስተው እንዲያልፉበት ሁላቸውም እኩል ለዛ ሰቆቃ ላይጋለጡ ይችላሉ። ለዛ ለአእምሮ ጤና ችግር ላይጋለጡ ይችላሉ። ፕሮፌሰር መስፍን እስኪ ተጨባጭ እናድርገው። ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን በቅርቡ የተከሰተ ግጭት በምስል የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ብዙዎች ያለቁበት ወጣቶች የተገደሉበት መሰል ሁኔታ ምንም ግን ከዛ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያን ሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የሕመም ሁኔታዎች ጋር ሊዛመዱ ይችላሉ፣ ለዚያ ሊያጋለጡ ይችላሉ። የቅርቡን በአዲስ አበባ አካባቢ የታየውን ከዚህ ቀደም የማናውቀው የሚመስል ድንገትም ጨምረው ሉላንና እንግዳውን ፕሮፌሰር መስፍን አራያን ስለሚያደርጉልን ትብብር እጅጉን አድርገን እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ የታጠቁ ቡድኖችና የሰብአዊ መብት ጥበቃ በዓለም አቀፍ ቀይ መስቀል ኮሚቴ ጥናት መሰረት በዓለም ዙሪያ ከሚካሄዱ ግጭቶች ውስጥ ከአርባ ከመቶ የሚበልጡት ተዋናዮች ከሦስት እስከ አስር እንደሚደርሱ ዓለም አቀፍ የቀይ መስቀል ኮሚቴ አስታውቋል። ለምሳሌ የዛሬ ሰባት ዓመት ሊቢያዊቱ ሚስራታ ከተማ ውስጥ ብቻ 236 የታጠቁ ተቀናቃኝ ኃይሎች ነበሩ። የዛሬ አራት ዓመት ደግሞ ሶርያ ውስጥ ከአንድ ሺህ የሚበልጥ ቁጥር ያላቸው ብረት አንስተው የሚታኮሱ ቡድኖች ነበሩ። ከእነዚህ ኃይሎች የሚበዙት ጠንካራ አመራር የሌላቸው መዋቅሮቻቸውን በአመዛኙ የተሰባበሩ በመሆናቸው ምክንያት ሰብአዊ አገልግሎቶችን መስጠት የሚፈልጉ ግብረሰናይ ድርጅቶች ከማን ጋር መነጋገርና ነገር መቋጠር እንደሚችሉ እንኳ ግራ ሲጋቡ ይስተዋላል። ዛሬ ዓለም አቀፉ የቀይ መስቀል ኮሚቴ የቡድኖቹን መሪዎች እየለየ ለማወቅ ያስችለኛል የሚለውን አዲስ አሰራርና መላ መቀየሱን እየተናገረ ነው። በዚህ መንገድም ተዋጊዎቻቸው በሲቪሎች ላይ ጥቃት እንዳይፈጽሙ ዓለም አቀፍ ሕግጋትንም እንዲያከብሩ በማድረግ አደብ እንዲያስገዟቸው ለማሳመንም እየሠራ መሆኑን ተናግሯል። በዓለም አቀፍ ቀይ መስቀል ኮሚቴ የተሠራውና ሰሞኑን የወጣ በጦርነት ውስጥ የመታቀብ መሠረቶች በሚል ርዕስ የተሠራ ጥናት ሰብአዊ አገልግሎቶችን ሰጪ ድርጅቶች ሁከትን ለመቆጣጠርና በብዙ ታጣቂ ቡድኖች መካከል መተባበር እንዲኖር ለማድረግ የሚችሉባቸውን መንገዶች ፈትሿል። ታጣቂዎች የሚባሉት ኃይሎች በማዕከላዊ መንግሥታት የጦር ኃይሎች በርዕዮተ ዓለም እስከሚገፉ ቡድኖችና አካባቢያዊ እሴቶች በሚፈጥሯቸው ተጽዕኖዎች ምክንያት አመራሮቻቸው የተፍረከረኩ ተዋጊዎች ናቸው። ቡድኖቹ የጠበቀ ማዕከላዊነትን የጠበቁ በሆኑ መጠን ስልጠናቸውም የተሻለ ስነ ምግባርና ዲሲፕሊናቸውን በመርህ በተቀረጹ ህጎችና መመሪያዎች ሰፍረው ተፈጻሚነታቸው በከፍተኛ የጦር አዛዦች ክትትል የሚደረግበት ነው። የአንዳንድ ሀገሮች የጦር ሰራዊት የውጊያ ልምድና ዓለም አቀፍ የሰብአዊ መብቶች ህግጋት እውቀት ባላቸው አሰልጣኞች እንደሚዘጋጁና እንደሚደራጁም የአይሲአርሲ ሰነድ አሳይቷል። የተዋጊ የላቀ ስነ ልቦና ወይም የጀግንነት ክብርን የመሳሰሉ እሴቶች ወታደሮች በሲቪሎች ላይ አንዳች ጉዳት እንዳይደርስ ጥበቃ እንዲያደርጉ ያበረታታቸዋል። የአይሲአርሲው የግዳጆች ምርምርና ልምድ ማዕከል ዳይሬክተር ዶክተር ፊዮና ቴሪን ባልደረባዬ ቢል ኢግል ሰሞኑን ከጄኔቫ ቢሮአቸው አናግሯቸው ነበር። ከቡሩንዲ ሸሽተው ወደ ጎረቤት አገሮች የተሰደዱ ሕፃናት በእጅጉ በተጨናነቁ የመማሪያ ክፍሎች አሊያም በዛፎች ጥላ ስር ትምህርታቸውን ለመከታተል ይገደዳሉ። እንዲሁም ጠባቂ የሌላቸውና ብቻቸውን የተሰደዱ ታዳጊ ሕፃናት አሊያም የወሲባዊ ጥቃቶች ሰለባ የሆኑና ለኃይል ጥቃት የተጋለጡ ወገኖች ከለላና እገዛ ያገኙባቸው የነበሩ ፕሮግራሞችም የበጀት እጥረቱ ከሚመለከታቸው ውስጥ ናቸው። በሲቪሎች ላይ ጉዳት ከማድረስ የመታቀብ አሰራሮች በጦር ኃይሎች ውስጥ እንዲሰርጹና እንዲለመዱ መደረግ አለባቸው ብለዋል ፊዮና። ይህንን ማድረግ አይቻልም፣ ሕገ ወጥ አድራጎት ነው ከማለትም አልፎ መሄድ እንደሚያስፈልግ ተናግረዋል። እኔ እንዲህ ዐይነቱን አድራጎት የምፈጽም ሰው አይደለሁም ከሚል ወታደር ይልቅ ይህን ማድረግ ሕገወጥነት ስለሆነ አላደርገውም የሚልን ወታደር ሰብዕናና ማንነት ማጉላት ለሕግ መከበርና ተፈጻሚነት የበለጠ ጥንካሬን ይሰጣል ብለዋል ፊዮና። በሌላ በኩል ደግሞ አመራራቸው ልል ለሆነ ወይም የተሰባበረ እዝ ላላቸው የታጠቁ ቡድኖች ሊኖር የሚገባው አያያዝና አቀራረብ የተለየ መሆን እንዳለበት አይሲአርሲ ይጠቁማል። ከነዚያ ደቃቃ ቡድኖች የበዙቱ ሁከትን በማስወገድና ሰብዓዊ መብቶችን በማክበር ጉዳይ ላይ አንድም ጨርስ ሆኑ ስልጠና የላቸውም፣ ካለበለዚያም ቢኖራቸውም ይህ ነው ተብሎ የሚነገር አይደለም። ለዓለም አቀፉ ቀይ መስቀል ኮሚቴ የዓለም አቀፍና ከመንግሥት ጋር ያልተያያዙ ታጣቂ ቡድኖችን የሚመለከቱ ጉዳዮች አማካሪው ብራያን ማኩይን እንደሚሉት ሲቪሎችን ከጥቃት ለመጠበቅ ሲባል እንኳ ውይይቶችን ከማን ጋር መጀመር እንደሚቻል መለየት ለባለሥልጣናትም ሆነ ለጋዜጠኛ አንዳንዴ አስቸጋሪ ይሆናል። Violence is, is very rarely chaotic and unrestrained. ሁከት በቀውስ የተዋጠና ከቁጥጥር ውጭ ሊሆን የሚችለው አንዳንዴ ነው። ላዩን ገለጥ አድርገው ጥቂት ወደ ውስጥ ዘለቅ ካሉ ሁከቶቹ የታቀዱና የሚገለጡበት ሁኔታም እንደ ስልት የሚወሰድ ነው። ይህን የሚያደርጉት ደግሞ ከሁከቱ በስተጀርባ ያሉ ሰዎች ናቸው። በአንድ በኩል ሁኔታው እጅግ የተተራመሰና በቀውስ የተዋጠ አስመስሎ ማሳየት ተጠያቂው ማን ሊሆን እንደሚችል ግራ እንዲያጋባና አቀናባሪዎቹን ለመለየት እንዲያስቸግር ሆን ተብሎ የሚከናወን ነው። ያልተማከሉ ቡድኖች ብዙ ጊዜ ውጫዊ ጫናም አለባቸው። አንድም ሁከት የማይፈልጉ ወይም ለሕግ ጣሾች አጽፋ መስጠት የሚፈልጉ አካባቢያዊ ማኅበረሰቦች ይጠቀሳሉ። አንዳንድ ቡድኖች ደግሞ ማኅበረሰቡ አቅፎ ከያዛቸው ተዋጊዎች የተዋቀሩ ናቸው። ለጥቃት ሲሰማሩም ለጊዜው ነው። እንዲህ ዐይነቱ ሁኔታ አይሲአርሲ ባጠናቸው የደቡብ ሱዳን ዲንካና ኒውዌር ከብት አርቢ ማኅበረሰቦች ውስጥ ተስተውሏል። አንዳንድ ግጭቶችን የማስወገጃና ሁከትን የመከላከያ ዘዴዎች በባህልና በልማድ የተወራረሱባቸው ማኅበረሰቦች እንዳሉም የአይሲአርሲዋ ፊዮና ቴሬ አስታውሰዋል። ይህንን ጉዳት እንዳይደርስ የመታቀብን ጉዳይ ተግባራዊ ለማድረግ እነዚያን ማኅበራዊና ልማዳዊ ዘዴዎች መጠቀም ይበጅ ሆን ወይስ የዓለም አቀፍና የሰብዓዊ መብቶች ሕግጋትን በእነዚያ የማኅበረሰብና ልማዳዊ አሰራሮች ውስጥ ማስረጽ የትኛው እንደሚሻል የምርምር ማዕከሉ ዳይሬክተር ቴሪ ገና ግልጽና የተጨበጠ ሐሳብ የላቸውም። ለጊዜው የአይሲአርሲው አማካሪ የሚመክሩት ከጊዜና ከሁኔታዎች ጋር አብሮ መጓዝን ነው። የታጣቂ ቡድኖች አመራር ሊለወጥ ይችላል። የሰብአዊ አገልግሎቶች ድርጅቶችም እነዚያን ለውጦች እየተከተሉና እያስተዋሉ አቀራረብና እያያዛቸውን በሚመጥን ሁኔታ መቀያየርና መለዋወጥ መቻል አለባቸው። ያለፉት ሰባት ዓመታት ለሁከት ለትጥቅና ለደም እጅግ የከፉ እንደነበሩ ተገልጸዋል። የቀይ መስቀል ባለሥልጣናት እንደሚሉት ባለፉ ሰባ ዓመታት የተፈጠሩ የታጠቁ ቡድኖች ቁጥር አንድ ላይ ቢደመር ቁጥራቸው ባለፉ ሰባት ዓመታት የተፈለፈሉትን አያክልም። ባለፉት ሀያ ወራት ውስጥ ብቻ በዓለም ዙሪያ በመቶዎች ሺዎች የሚቆጠሩ ሲቪሎች ተገድለዋል። አምስት መቶ የሚሆኑት የእርዳታና የግብረ ሰናይ ሠራተኞች ነበሩ። ሰለሞን አባተን ለሪፖርቱ እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አራት ሰዓት ሆኖ ልንሰነባበት አንድ ዘጠኝ ደቂቃዎች ይቀራሉ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በከፍተኛ ደረጃ ትኩረት የምትሰጥበት ጉዳይ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እንዲሸነፍ ማድረግ ነው። በዩናይትድ ስቴትስ የሚመራው ጽንፈኛውን ቡድን ለማሸነፍ የተቀናጀ ዓለም አቀፍ ቡድን ወታደራዊ ድሎችን የማደላደል መሠረታዊ የሆኑ አገልግሎቶች እንዲመለሱ የማድረግ እንዲሁም ሶሪያውያን ወደ ራካና በፊት እስላማዊ መንግሥት ነኝ በሚለው ቡድን ቁጥጥር ስር ወደ ነበሩ ሌሎች መኖሪያዎቻቸው በፍላጎታቸው እንዲመለሱ የሚደረገው ጥረት ዋናው አስተባባሪ ነው። ቡድኑ የሚያደርገው ድጋፍ አካባቢውን ከፈንጂዎች ማጽዳትን፣ ንጹህ የመጠጥ ውሃ ማቅረብን፣ የኤሌክትሪክ መብራት ኃይል መመለስንና ሌሎች መሰረታዊ የሆኑ አገልግሎቶች ማቅረብን ያካተተ ነው። ዩናይትድ ስቴትስ ካለፈው ሚያዝያ ወር አንስቶ በ300 ሚሊዮን ዶላር የሚገመት ገንዘብ ከጥምረቱ አካሎች በመዋጮና በእናዋጣለን ቃል መልክ ለማሰባሰብ ችላለች። ገንዘቡ የሚውለው ለማረጋጋት ተግባር ነው። በሰሜን ምስራቅ ኢራቅ እስላማዊ መንግስት ነኝ ከሚለው ቡድን ነፃ በወጡ አካባቢዎች እንዲያገግሙ ለማድረግም ይረዳል። ሳኡዲ አረቢያ 100 ሚሊዮን፣ የተባበሩት የአረብ ኤሚሬቶች 50 ሚሊዮን ዶላር የለገሱትን ያካትታል። በእነዚህ መዋጮዎችና በሌሎች ተግባሮች ምክንያት ዩናይትድ ስቴትስ 230 ሚሊዮን የሚሆን ገንዘብ ሶሪያን ለማረጋጋት ተግባር እንዲውል ማድረጓን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናየርት አስታውቀዋል። ይህ ውሳኔ ዩናይትድ ስቴትስ ለሶሪያ ያላት የስትራቴጂያዊ ግብ ቁርጠኛነትን ይቀንሳል ማለት አይደለም ብለዋል ቃል አቀባይዋ። ዩናይትድ ስቴትስ እስላማዊ መንግስት ነኝ የሚለው ቡድን በማያዳግም ሁኔታ እስከሚሸነፍበት ጊዜ ድረስ ሶሪያ ውስጥ ለመቆየት ዝግጁ መሆኗን፣ የኢራን ኃይሎችና ተከታዮቻቸው እንዲወጡ ማድረግም ላይ አሜሪካ ትኩረት እንደምትሰጥ ተናግረዋል በ2254 የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ መሰረት ግጭቱ በፖለቲካ መንገድ መፍትሄ በማግኘቱ ጉዳይ መሻሻል ሳይኖር እነዚህ ተግባሮች ሊፈጸሙ እንደማይችሉ ሚስ ኖሬት ገልጸዋል። ይህ ውሳኔ ዩናይትድ ስቴትስ የምሰጠውን ሰብዓዊ ረድኤትን አይነካም። ዩናይትድ ስቴትስ ዋናዋ የሶሪያ የሰብዓዊ ረድኤት አቅራቢ ናት። ሶሪያ ውስጥ ግጭቱ ከተነሳበት ጊዜ አንስቶ ከ8.6 ቢሊዮን ዶላር በላይ ሰብዓዊ ረድኤት አቅርባለች ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የማክሰኞው ምሽት ሳቅ መጣ። እርግጥ ቅድም ዘጠኝ እርሳ እንቅል ዘጠኝ ደቂቃ ነው ወይ ብለሽ ግራ ገብቶች ነው ብዬ ምን ልንሞላበት ይሆን ብዬ ነበር ብርሃን ግን ምን አለ ሙዚቃ ብትጋብዟቸው ብላለች የቴዎድሮስን ቴዎድሮስ ታደሰ ምላሽ ሲቸግር ምን ይደረግ ይሆን እሺ

ሴድን እናመሰግናለን ስለ ሙዚቃው። አሁን አጠር ያለ የማጠቃለያ ዜና ላሰማ። ጠቅላይ ሚኒስትር አብይ አህመድ በቀጣዩ ሳምንት ይፋ እንደሚያደርጉት የሚጠበቀው የካቢኔት ሹምሽር አዳዲስ አወቃቀሮች የሚታዩበት እንደሚሆን ምንጮች ለአሜሪካ ድምፅ ገልጠዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽሕፈት ቤት ዋና ዋና የሚባሉትን የእርዳታ ፕሮግራሞችን ለማጠፍና በጀታቸውን በእጅጉ ለመቀነስ መገደሩን አስታውቋል። ይህን ያስታወቀው ለዚህ ዓመት ያቀደውን የስምንት ነጥብ ሁለት ቢሊዮን ዶላር ለጊዜው ግማሽ ብቻ በማግኘቱ እንደሆነም ተመልክቷል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒክ ሄሊ ስልጣናቸው እንደሚለቁ ተገለጠ። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ከአምባሳደሯ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሊ እርግጥ ስልጣን እንደሚለቁ አስታውቀዋል። ይሁንና በአመቱ መጨረሻ ላይ ነው የሚለቁት ብለዋል። የሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን ለሮማ ውርሰ ሊቃነ ጳጳሳት አባ ፍራንሲስ ፒዮንግያንግን እንዲጎበኙ ግብዣ አደረጉላቸው። ይህንን ጥሪ ወይም የግብዣ ወረቀት ይዘው ደግሞ ወደዚያ የሚሄዱት የደቡብ ኮሪያው ፕሬዚዳንት ሙን ጄኢን ናቸው ተብሏል። አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ብሬት ካቫኖ ለውሳኔ የሚቀርቡልኝን ማንኛውንም ጉዳይ በከፍተኛ አክብሮትና በሐቅ ዳኛለሁ ማለታቸው ተሰማ። በወሲብ ቅሌት ተከሰው የነበሩት ካቫኖ ከብዙ ውዝግብ በኋላ ነው ትናንት ዛሬ ማክሰኞ የዳኝነት ወንበራቸውን ከመያዛቸው አስቀድሞ የመጨረሻ ቃለ መሐላ በዋይት ሐውስ የፈጸሙት። ሁሉም የአሜሪካ ህዝብ ነጻና ገለልተኛ ዳኛ እንደሚሆን ሊተማምንብኝ ይገባል ብለዋል። ደቡባዊ አፍጋኒስታን ውስጥ የደረሰ የአጥፍቶ ጠፊ ፍንዳታ ዘጠኝ ደጋፊዎችን ጨምሮ አንድ የምክር ቤት ተወዳዳሪን ገደለ። ጥቃቱ የደረሰው ታሊባን የአፍጋኒስታኑ ምክር ቤታዊ ምርጫ የይስሙላ ስለሆነ ተወዳዳሪዎችም ሆኑ ደጋፊዎች ቢሳተፉ ጥቃት አካሄዳሉ ብሎ ባስጠነቀቀ ማግስት ነው። ጥቃቱ ያነጣጠረው የደቡባዊ ሄልመንድ ክፍለ ሀገር ዋና ከተማ በሆነችው በላሽካርጋ መሆኑን የገለጹት የክፍለ ሀገሩ ፖሊስ ቃል አቀባይ አብዱል ሳልማን አፍጋን ለቪኦኤ እንደተናገሩት በአደጋው 15 ሰዎች ቆስለዋል። ሟቹ ባለሥልጣን ሳሌህ መሐመድ አሽካዝ ለምክር ቤቱ የህግ መምሪያ አባልነት የሚወዳደሩ ነበሩ። ዜና አበቃ። ክቡራትና ክቡራን አድማጮቻችን ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ ከምሽት ሶስት ሰዓት እንገናኛለን። እስካሁን አብረናችሁ ያመሸኑና ያስተናገድናቸው አዲሱ አበበና ቆንጂት ታየንን፣ ፕሮግራማችንን የመራችሁ ብርሃን ኃይሉ ነች ከዚህ ቀጥሎ ደግሞ የትግርኛው ፕሮግራም እንደሚቀጥል በዚሁ አጋጣሚ እንገልጣለን። በእኛ በኩል ሰላም፣ ደህናደሩ ነገረቡ በተለመደው ሰዓት እንገናኛለን ብያለሁ።